ርዕሰ ደብር አብርሃም ሀብተ ስላሴ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ በዓለ ልደትን አስመልክተው የተደረገውን በጎ አድራጎት ጠይቄ ነበር። መልስ አላቸው። በዓለ ልደት የክርስቶስ በዓለ ልደት እግዚአብሔር ራሱን ለእኛ የሰጠበት ጊዜ ስለሆነ እኛም ደግሞ በአጸፋው ከኛ ላነሱ ለተቸገሩ፣ እንደኛ ላልታደሉ ሰዎች መስጠት አስፈላጊ ነው ብለን ስለምናምን በዚህ ምክንያት ቤተ ክርስቲያኗ ባጀት መድባ ማለት ነው ቋሚ የሆነና ተከታታይ የሆነ የማያቋርጥ እርዳታ ታደርጋለች። እና በዚህ ዓመት እስከ ዛሬው ድረስ ማለት ይቻላል ከሰላሳ ሶስት ሺህ ብር በላይ ለገዳማት ለአብነት ትምህርት ቤቶች እንደዚሁም ደግሞ በባል ሀገር ላሉ አንዳንድ ብዙ ገቢ ለሌላቸው ደብሮች ወይም አብያተ ክርስቲያናት ሰጥተናል ማለት ነው። ብር ሲሉ የኢትዮጵያ ብር ነው ወይስ ዶላር ነው? አይ ዶላር፣ ሰላሳ ሶስት ሺህ ዶላር ነው። እሺ። ቀጥሎ በቃ ያንኑ ለማረም ነው እንዶ ብር እንዳይሆን ብዬ ነው። እኛ እዚህ ስለለመድ ነው። በዛ አድማጮችን በዛ አይነት መንፈስ እንዳይዙት ብዬ ነው። አዎ፣ በዚህ አይነት እንግዲህ ቤተ ክርስቲያኗ እንደዚም ዝም ብሎ በዓላት ሲመጡ ከምዕመናኑ ትንሽ ገንዘብ ለምኖ መላክ ብቻ ሳይሆን የበጎ አድራጎት ፈንድ አላት። እንግዲህ ከአመት አመት መጠኑ ይለያያል እንጂ ደግሞ ኢትዮጵያ ብቻ ሳይሆን እዚህም አካባቢ እኮ የሚገርመው በህብረተሰባችን ውስጥ ብዙ የተቸገሩ ሰዎች አሉ። ለምሳሌ ልጆቻቸው አምጥቷቸው ሊሆን ይችላል በኋላ ግን ችግር ላይ የወደቁ እናቶች፣ አባቶች አሉ። እነሱም መጥተው በየጊዜው ደብዳቤም እየጻፉ ማመልከቻ እየጻፉ ወይም ደግሞ በቃል መጥተው ባካችሁ ቤት ኪራይ የምንከፍለው የለንም የምንበላው የለንም እያሉ ይላሉ። ለምሳሌ ዛሬ አንድ እናት መተው ማመልከቻ ይዘው መጥተው ስላመለከቱ አንድ ሺህ ብር እንዲሰጣቸው አደረግን ማለት ነው። እንደው ለምሳሌ ነው የምጠቅስልህ የእኛ ህብረተሰብ አሁን ችግር እየታየበት ነው። ብዙ ሰዎች አእምሯቸውንም የሚታመሙ ኢትዮጵያውያን ቤተክርስቲያናችን አካባቢ አንዳንድ ጊዜ ይታያሉ። እነሱንም ደግሞ ለማሳከምም ሆነ ወይም ሌላ ከኛ የበለጠ ሊረዷቸው ወደሚችሉበት ቦታ መውሰድ አንዳንዶቹንም ደግሞ ኢትዮጵያ ለመላክ ቤተክርስቲያናችን ብዙ ጥረት ስታደርግ ቆይታለች እና እንደው በአንዳንድ ቦታዎች እንደሚደረገው ለድሆች ባካቸው አዋጡ ብሎ ያችን ሳንቲም መላክ ብቻ ሳይሆን በበጎ አድራጎት ባጀት ነው የምንንቀሳቀሰው ለማለት ነው። በሌላ በኩል ደግሞ ቀሲስ ብርሃኑ በቀለ በፍሎሪዳ ክፍለ ግዛት የታምፓ ፍሎሪዳ ቅድስት ድንግል ማርያም ቤተ ክርስቲያን አስተዳዳሪ ናቸው። እሳቸውም የሚከተለውን አስተያየት ሰጥተውኛል። አዎ እንግዲህ እኛ እዚህ ሀገር ስንመጣ ሁላችንም አሜሪካን የመጣ ነው እንደ ስደተኛ የመጣ ነው እና እንደ ስደተኛ ስንመጣ እዚህ ሀገር ያሉት ሰዎች በሚገባ ተቀብለውናል፣ በሚገባ አስተናግደውናል። አሁን ደግሞ ተራው የእኛ ነው ብለን አስበን፣ የኢትዮጵያውያን ባህል የኢትዮጵያውያን ባህሪ ተቀብሎ ዝም አይልም። የተቀበለውን እንደገና መልሶ የመስጠት ባህሪ ያለን ህዝቦች በመሆናችን ትናንትና የተቀበልነው ዛሬ ንስጥ በማለት ቤተክርስቲያናችን ትልቅ ሰፊ መሬት ስላላት ያንን መሬት ላይ ስደተኞቹን ሰብስበን የራሳቸው ምግብ የሚያፈሩበትን አትክልት ወይም ደግሞ ጋርደን ፈጥረን ምግባቸውን እንዲያዘጋጁ ካደረግናቸው ስደተኞች መካከል የበርማ ስደተኞች፣ አሁን ደግሞ በቅርብ ከአፍሪካ የሚመጡት የኮንጎ ስደተኞች እና በተጨማሪም የሱዳን ስደተኞች ይገኙበታል። እነዚህ ስደተኞች ከቤተ ክርስቲያናችን መሬት የሚጠቀሙት እንዳልኩት የራሳቸውን የሚበሉትን ምግብ በመትከል በመዝራት ሲሆን በተጨማሪ ማር አለን። ከዚያ በኋላ ደግሞ ብዙ ዶሮዎች ወደ መቶ ሀምሳ ዶሮዎች አሉ። ለምሳሌ ያህል እነዚህ ዶሮዎች ከታህሳስ ጀምሮ እስከ መስከረም ድረስ ወደ አስራ አንድ ሺ ሰባት መቶ ሀያ ስድስት እንቁላል ነው የጣሉት ወደ ዘጠኝ መቶ ሰባ ሰባት ዶዘን መሆኑ ነው። እና ከዚህ ውስጥ መካከል ግማሹን እነሱ እንቁላሉን እንዲበሉ አድርገናል። ግማሹ ደግሞ ተሸጦ ለዶሮቹ ምግብ የሚገዛበት እንዲሆን ተደርጓል። እና የእኛ ቤተ ክርስቲያን እንግዲህ በዚህ ሀገር እንደ ሀገራችን የኔብጤዎች ወይም ድሆች ስለሌሉ እንደ ድሆች ወይም እንደ ኔቢጤዎች የሚታሰቡት በዚህ ሀገር ስደተኞች ናቸው። ስደተኛ ወደዚች ሀገር ሲመጣ ምንም ይዞ ስለማይመጣ፣ ባዶ እጁን ስለሚመጣ ያው እንደ ድሃ ስለሚቆጠር እነሱን እንረዳለን። ቤተ ክርስቲያናቷ በምታደርገው በጎ አድራጎት በመሳብ የአሜሪካ መንግስት ለ33 ቋሚ ተረጂዎች ለ3 ዓመታት የሚሆን 300 ሺ ዶላር የቀጥታ እርዳታ እንዳደረገም የቤተ ክርስቲያናቷ አስተዳዳሪ ቀሲስ ብርሃኑ በቀለ ተናግረዋል። ለዶይቼ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ